ሰላም ለእንግዳ ከቀላየ ልቡና ወአእምሮ በሃመረ ፍትወት ወፃይቅ ልበጠቢባን ዘኢሰፈሮ ኢየሱስ ክርስቶስ ሂሩት ወተፋቅሮ ሶቤ ግስ ስሊነይ ለመንዲሊከ ዘፈሮ ነቃጢቴ ለገብረከ ምድሩ ይሰሮ